የታንዜኒያ የኢሚግሬሽን ጉዳይ ቢሮ በኪሊማንጃሮ ግዛት በቁጥጥር ስር የሚገኙ ሰባ አራት ኢትዮጵያውያን ፍልሰተኞች ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች ለዓለም አቀፉ የፍልሰተኞች ጉዳይ ድርጅት ለአይኦኤም ጥሪ አቅርበዋል። ገልሞ ዳዊት ተከታዩን ዘገባ ከናይሮቢ አስተላልፏል። ፍልሰተኞቹ በታንዛኒያ ውስጥ በሕገወጥ ዝውውር ታስረው የእስር ጊዜያቸውን የጨረሱ ሲሆኑ የታንዛኒያ መንግስት ከሶስት ሳምንታት በፊት በኬንያ ድንበር በኩል ወደ ሀገራቸው እንዲመለሱ ለማድረግ ቢሞክርም የኬንያ የድንበር ጠባቂዎች ኢትዮጵያውያኑን ወደ ኬንያ ድንበር እንዳይገቡ ከልክሏቸዋል። ፍልሰተኞቹ ወደ ኬንያ እንዲሻገሩ ታቅዶ የነበረው በኬንያ ታንዛኒያ ድንበር በምትገኘው ታቤታ ግዛት ነበር። በግዛቱ አንድ የመንግስት ኃላፊ እነዚህ ኢትዮጵያውያን መመለስ ያለባቸው ወደ ሀገራቸው ኢትዮጵያ እንጂ ወደ ኬንያ አይደለም የታንዛኒያ መንግስት ያንን ማድረግ ሲገባው ወደ ኬንያ መንግስት ፍልሰተኞቹን መጣሉ ተገቢ አልነበረም ሲሉ ለአሜሪካ ድምጽ ተናግረዋል። በታንዛኒያ የኪሊማንጃሮ ክልል የኢሚግሬሽን ኃላፊ የሆኑት ሚስተር ማንጉኩ እንዳሉት ኢትዮጵያውያንን ወደ ሀገራቸው ለመመለስ የታንዛኒያ መንግስት በቂ በጀት ስለሌለው በዳሬሰላም የሚገኘው ዋና ቢሮችን የዓለም አቀፉን የፍልሰተኞች ድርጅት አይኦኤምን እርዳታ ጠይቀዋል በማለት ለአሜሪካ ድምፅ ተናግረዋል። የፍልሰተኞቹ ጉዳይ የሚመለከተው በኬንያ ናይሮቢ የኢትዮጵያ ኤምባሲ በበኩሉ በእርግጥ ኢትዮጵያውያን መሆናቸውን በማጣራት ላይ ነን ይላል። አቶ አንዳርጉ በርሄ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። መረጃው አለን። ከሞሽ ክሊማንጃሮ አካባቢ ለነበሩት ሰባ አራት ልጆች ስራቸውን ጨርሰው ወደ ኬንያ ቦርደር ነው ዲፖርት ያደረጓቸው የታንዛኒያ መንግስት። አሁን ግን እዛ ምንደው ችግር የነበረው ሰዎቹ ኢትዮጵያውያን ናቸው አይደለም፣ ማስረጃ የላቸውም። ኢትዮጵያዊነት የሚገልጽ ዶክሜንት የላቸውም። ዶክሜንት ስለሌላቸው እነዚህ ሰው ኢትዮጵያውያን ናቸው አይደሉም የሚል ነገርም ስለነበረው ልሴፋሴ መያዝ አለበት አንድ ሰው ኤምባሲው መነገር አለበት። ስለዚህ ጉዳዩ እየተከታተልነው ነው። አሁን ሞሽ ነው የሚገኙት ልጆቹ እኛ ጋር ፕሮሰስ ለማድረግ ደብዳቤ እንጽፋለን። ሊስታቸውን ልካለን ብለው ነበረ እሱ በመጠባበቅ ላይ ነው ያለ። ነው እንደ መንግስት የምናደርገው የራሳችን አሰራር አለ የምንለይበት። አሁን ኢትዮጵያዊ ነህ አይደለህም። ይሄ የኤምባሲውና የመንግስት ስራ ነው። ወደዛ ሄደን ነው የምናጣራው። አጣርተን አሁን እነሱ ጋር ነግረናት ተነጋግረናል። በስልክም ተደዋውለናል። ኦፊሻል የሆነ ሌተር እና ሊስታቸውን ላኩልን በአስቸኳይ ብለናቸዋል። እንልካለን ብለዋል። እንግዲህ ያው በእነሱ እንግዲህ አንዳንድ ነገር እያጣሩ ይሆናል። ይልካሉ። በዛ ያ ጉዳዩ እንፈጽማለን። ቶሎ ምን ያክል ፈጃል ድሶ ሲያስቡ ፕሮሰስ አሁን ምን እንግዲህ እኛ በመጣልን ሰዓት ነው አክት የምናደርገው። የኢትዮጵያውያኑ ጉዳይ አቤት የተባለበት የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የኢትዮጵያውያኑን ሁኔታ በማስመልከት እስካሁን የሰጠው መግለጫ የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ